ዓለም አቀፍ ጉዞ ላይ ሳሉ ከየመን ዋና ከተማ ሰነዓ አውሮፕላን ጣቢያ ተጠልፈው ወደ ኢትዮጵያ የተወሰዱትና አሁን እስር ላይ የሚገኙት የቀድሞው የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽድ ጽጌ እንዲለቀቁ ለማድረግ እየጣረ መሆኑን ሪፕሪቭ የሚባለው ድርጅት ዳይሬክተር አስታውቀዋል። ዳይሬክተሯን ማፎን ትዝታ በላቸው አናግራለች። ዘገባውን ሰሎሞን አባተ እንደሚከተለው አዘጋጅቶታል። ባለፈው ሳምንት የወጣ አንድ የአልጀዚራ የዜና አውታር ዘገባ የአሜሪካ፣ የእንግሊዝና የአውሮፓ ህብረት የፖለቲካ ሰዎች ኢትዮጵያ አስራቸው የምትገኘውን የግንቦት ሰባት ዋና ጸሐፊ የነበሩትን የእንግሊዝ ዜጋ አንዳርጋቸው ጽጌን እንድትፈታ መጠየቃቸውን ይናገራል። ፖለቲከኞቹ ጥያቄያቸውን ለጠቅላይ ሚኒስትር ኃይለማርያም ደሳለኝ በጻፉት ደብዳቤ ነው ያቀረቡት። እንደ አልጀዚራ አንዳርጋቸው ጽጌ የዛሬ ስድስት ዓመት አካባቢ በተመሠረቱባቸው ክሶች በሌሉበት የሞት ፍርድ ተላልፎባቸው የነበረ ሲሆን ከሰነአ ተጠልፈው ከተወሰዱ በኋላ ከአንድ ዓመት ለሚበልጥ ጊዜ ከእይታው ውጪ ናቸው። የኢትዮጵያ ባለሥልጣናት የት እንዳኖራቸው ወይም እንዳሰራቸው አይታወቅም። አልጀዚራ እኔ ብቻ ነኝ ያገኘሁት የሚለው የአሜሪካና የአውሮፓ ፖለቲከኞች ደብዳቤ ያንን የፍርድ ሂደት አብዝቶ የተዛባ ወይም አግባብነት በጥልቁ የጎደለው ወይም በእንግሊዝኛው ቀጥተኛ አባባል ዲፕሊ ፍላውድ ብሎ እንደሚጠራው የሚጠቁመው ዘገባ የስድሳ ዓመቱ አንዳርጋቸው ጽጌ ሀያ አራት ሰዓት ሙሉ ከማንም ተነጥለው ብቻቸውን እንዲያዙ መደረጉን የቀን ብርሃን ተነፍጓቸው የተፈጥሮ ብርሃን ማለት ነው እንደሚገኙ ያመለክታል። ቀደም ባሉ ጊዜያት ለሰብአዊ መብቶች ጥበቃ ያለውትን ቁርጠኝነት በጉድህ አሳውቀው ነበር። ይሁን እንጂ መንግስቱ አቶ አንዳርጋቸው ጽጌን የያዘበት ሁኔታ ተቀባይነት የሌለውና ህገ ወጥም ነው። ይህ የመንግስቱ አድራጎት በዝናው ላይ እድፍ የሚያኖርና ኢትዮጵያም ዓለም አቀፍ መገለል እንዳይደርስባት የሚያሰጋት ነው። ይህ መልእክት በደብዳቤው ላይ ሰፍሯል። ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይድረስ የተባለ ነው። ደብዳቤውን ጽፈው ከፈረሙት መካከል የዩናይትድ ስቴትስ ካሊፎርኒያ ግዛት ሪፐብሊካን እንደራሴዋና የሀገሪቱ የተወካዮች ምክር ቤት የኮንግረሱ የውጭ ጉዳዮች ኮሚቴ አባል ዳና ሮራ ባከር፣ የእንግሊዝ እንደራሴዎች ጀረማይ ኮርቢን፣ ባሮን ዶላኪያና ኤሚሊ ቶርንቤሪ እንዲሁም የአውሮፓ ፓርላማ አባላት አና ጎምሽ እና ሪቻርድ ሆዊት እንደሚገኙበት ዘገባው ይናገራል። አንዳርጋቸው ጽጌን የእንግሊዝ ባለስልጣናት ሶስት ጊዜ ብቻ እንዲያዩዋቸው ተደርጎ የነበረ ቢሆንም ያገኟቸው በሌሎች ሰዎች ቃፊርነት ወይም የሚለዋወጧቸው ቃላት እየተሰሙ ታስረው ከሚገኙበት ስፍራ ርቆ መሆኑ ተጠቁሟል። የሕግ አዋቂዎች እንዲህ አይነቱን ጉብኝት እስረኛው እየደረሰበት ስላለ በደል በግልጽ መናገር የማይችልበት ነው እንደሚሉ የአልጀዚራ ዘገባ ይገልጻል። አንዳርጋቸውን ከጎበኟቸው የእንግሊዝ ባለስልጣናት መካከል በኢትዮጵያ የእንግሊዝ አምባሳደር ግሬግ ዶሪ ይገኛሉ። አምባሳደር ዶሪ ሀገራቸው ውስጥ እየታተመ ለሚወጣው በኢንዲፔንደንት ጋዜጣ በሰጡት ቃል አንዲ ታስሬ ከምቀር ቢገድሉኝ ይሻለኛል ብሎኛል ብለዋል። እውነት ለመናገር ብሄድ ደስ ይለኛል የሚመርጠውና የስብና ክብርም ያለው ነው። አቶ አንዳርጋቸው ለአምባሳደር ግሬግ ዶሪ ቃል በቃል ያሏቸው ነው የሚናገሩት የልጆቻቸው እናት ወይዘሮ የምሥራች ኃይለማርያም። ይህ የአንዳርጋቸውና የአምባሳደሩ ልውውጥ ብርቱ ሐዘን ላይ እንደጣላቸው ገልጸዋል። ሪፕሪቭ በዓለም ዙሪያ የሞት ፍርድ የተላለፈባቸውን ሰዎች ለመደገፍና ለመርዳት የሚንቀሳቀስ ዋና መቀመጫው እንግሊዝ የሆነ ግብረሰናይ ድርጅት ነው። የኢትዮጵያ ባለስልጣናት አንዳርጋቸው ጽጌን የያዙት በስቃይ ሁኔታ ነው ወይም ቶርቸር እያደረጉት ነው የሚል ስጋት አለን ብለው ይናገራሉ። እንዲያውም የኢትዮጵያ መንግስት የፖለቲካ እስረኞችን ወትሮም የሚይዘው በስቃይ ሁኔታ ወይም ቶርቸር እያደረገ ነውም እንደሚሉ ነው አልጀዚራ የዘገበው። አንዳርጋቸው ጽጌ ለቶርቸር ተጋልጠዋል የሚል ብርቱ ጥርጣሬ ሪፕሪቭ ያደረበት የተጎሳቆልና አቅጣጫ የጠፋው የሚመስል አንዳርጋቸው የተቀረጸበት ቪዲዮ ከወጣ በኋላ መሆኑን ጠቁሟል። እንዲያውም ይላል ሪፕሪቭ በዚህ ሁኔታ ብዙዎቹን የቀረቡባቸውን ክሶች ለማመን ሳይገደዱ አልቀሩም። የሪፕሪቭን የሞት ቅጣት ጉዳዮች ቡድን ዳይሬክተር ማያ ፎን ትዝታ በላቸው ትናንት በስልክ አግኝታ አነጋግራቸው ነበር። አንዳርጋቸው እንዲለቀቁ ለማድረግ እየታገለን ነው። ምክንያቱም የታሰሩት ህገ ወጥ በሆነ መንገድ ነው ብለን ስለምናምን ነው። ወደ ኢትዮጵያ ተጠልፎ የተወሰዱበትም ሁኔታ ህገ ወጥ ነው፤ እንዲሁም አሁን ተይዘው የሚገኙበት ሁኔታም ህገወጥ ነው ብለን ነው የምናምነው። ይህንኑ የአቶ አንዳርጋቸውን ጉዳይ የሚከታተለው ሪፕሪቭ ብቻ አይደለም። የተባበሩት መንግስታት ድርጅት አካል የሆነው የዘፈቀደ እስራት ጉዳዮችን የሚከታተለው ቡድንም የአቶ አንዳርጋቸው እስራት በዘፈቀደ የተፈጸመና ህገወጥም በመሆኑ እንዲለቀቁ ጠይቋል። የመንግስታቱ ድርጅት የስቃይ አያያዝ ወይም ቶርቸር ጉዳዮች ልዩ ሪፖርተርም ስለዚሁ ጉዳይ ለኢትዮጵያ ለእንግሊዝ መንግስትም አንዳርጋቸው በስቃይ የመያዝ አደጋ ስላለባቸው እዚያ ተይዘው መቆየት እንደሌለባቸው አሳስበው ደብዳቤ ጽፈዋል። የአፍሪካ ህብረትም ጉዳዩን እየተመለከተው ነው። ሪፕሪቭ ከእነዚህ ቡድኖች ጋርም እየሰራ መሆኑን ማያፎ ጠቁመው የተቀናጁት ጥረቶች ሰምረው አንዳርጋቸው ይለቀቃሉ ብለው ተስፋ እንደሚያደርጉ ተናግረዋል። የአቶ አንዳርጋቸው ጽጌን አያያዝ አስመልክቶ በቅርቡ ትዝታ አነጋግራቸው የነበሩት የኢትዮጵያ ውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ለቪኦኤ የሰጡትን ቃል ለማያፎ አንስታላቸው ነበር። እኔ ለመጀመሪያ ጊዜ ለሚዲያ ልገልጸው ነው እየተደረገ ያለውን ታውቂያለሽ፣ አንዳርጋቸው ጽጌ እንዲያውም ከተማ አሳዩኝ ብሎ ከተማ ይወጣል። እንዲያውም በአዳማ ያለውን ልማት እንዲያይ ወስደው አሳይተውታል። ገርሞታል እሱም። ሁለተኛ ልንገርሽ፣ እስረኛ በማናገር ነው ላፕቶፕ የሚሰጠው። ላፕቶፕ ተሰጥቶት መጽሐፍ ጽፎ ኦልሞስት ጨርሷል። ማያፎ ይህንን የውጭ ጉዳይ ሚኒስትሩን መግለጫ በጥርጣሬ ነው የሚያዩት። Well, that's very interesting information. We can't corroborate or substantiate it, and I think ይህ እንደው በግልጽ ተቀበሉኝ የሚባል አይነት መረጃ ነው የሚመስለው። ትክክለኝነቱን ወይንም እውነቱን ማረጋገጥ የምንችልበት ማስረጃ የለንም። ውጭ ጉዳይ ሚኒስትሩም ይሁኑ በአስተዳደሩ ውስጥ ያለ ማንም ሰው አንዳርጋቸውን በጥሩ ሁኔታ ነው የያዝ ነው የሚሉ ከሆነ ቆንሲላው ያለ ገደብ እንዲያገኘው መፍቀድ ይችሉ ነበር። ሐኪም በነጻነት እንዲገባ መፍቀድ ይችሉ ነበር ጠበቃው እንዲያው በፈቀዱ ነበር። እንደራሴው ጀረሚ ኮርበን እንዲያነጋግራቸው በፈቀዱ ነበር። በጉዳዩ ላይ በብርቱ እየተጨነቁ ያሉ ወደ ኢትዮጵያ እንዲሄዱ በፈቀዱ ነበር። ከጋዜጠኞች ጋር እንዲገናኙ በፈቀዱ ነበር። እናም የኢትዮጵያ መንግስት አደባባይ ላይ እየወጣ አንዳርጋቸውን የያዝ ነው በጥሩ ሁኔታ ነው ቢልም፣ ባለሥልጣናቱ ሊሰሩ ይገባቸው የነበሩ ብዙ ጉዳዮችን ለመፈጸም ፈቃደኞች አይደሉም ወይም ዝግጆች አይደሉም። ባይናቸው ፎ አንዳርጋቸው ከእንግዲህ የፍርድ ጥያቄ ሊያነሱ አይችሉም ይላሉ የኢትዮጵያ ባለስልጣናት። የውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አድሃኖምም ይህንኑ ነበር ያጠናከሩት። ከዚህ በፊት አንዴ ማደል ሁለቴ ነው የተከሰሰው። ከዛ እንዲቀርብ ቢጠየቅ ሊቀርብ ፈቃደኛ አይደለም አልነበረም። ከዛ እሱ ሳይቀርብ እሱ በሌለበት ተወሰነ ፍርድ ስለዚህ በአለም አቀፍም በሀገራችንም ያለው ህግ ምንድን ነው? አንድ ሰው እንዲቀርብ ተጠይቆ ካልቀረበ እና ከተወሰነበት ከተፈረደበት ከተፈረደበት በኋላ ከተገኘ በጉልበትም ይሁን በምን ከመጣ ፍርዱን ነው የሚቀበለው እንጂ ሊከራከር አይችልም። ምክንያቱም ቀድሞውኑ መብቱን ራሱ አልተጠቀመበትም። በውጭ ጉዳይ ሚኒስትሩ አባባል አዝኛለሁ ይላሉ ፎ ይግባኝ ሊል ወይንም ጠበቃ ሊያቆም አይችልም መባሉ የሚያሳዝን ነው። ምክንያቱም የተከሰሰው ጉዳዩ ታይቶ ብይን የተሰጠው ያለ ጠበቃ ነው፣ በሌለበት ነው። የእንግሊዝ መንግሥት አንዳርጋቸውን ይዞ ለኢትዮጵያ እንዲሰጥ ተጠይቆ እንደነበረ ጠይቀናል። አልተጠየቀም። ፍትሐዊ የፍርድ ሂደት እንዲከናወን የተደረገ ጥረት አላየንም፣ ይልቅ ያየነው ምንድን ነው እንደ ሌሎች ብዙዎች ሁሉ በዘፈቀደ ዝርዝር ውስጥ ገብቶ የሞት ፍርድ የተፈረረበት መሆኑን ነው። የተከሰሰባቸውም ጉዳዮች ስንመለከት አስተሳሰቦቹን ዲሞክራሲያዊ ፍላጎቶቹን መግለጽ ነው ወንጀል የተደረገበት ለመሆኑ ማያፎ But from what was available, he analyzed the deterioration in Andy's condition between the first and the second video. ቪዲዮዎቹን የተመለከተ ባለሙያ በአንዳርጋቸው ሁኔታ ላይ በመጀመሪያው እና በሁለተኛው ቪዲዮዎች መካከል ያለው ሁኔታ እየተበላሸ መምጣቱን ተንትኗል። የሁኔታው አካሄድ የሚጠቁመው ከስቃይ አያያዝ በኋላ የሚከሰትን የስነ ልቦና ሁኔታ መመሳቀል የሚጠቁም እንደሆነ ተናግሯል። ይህ አንዱ ምክንያት ነው። ሌላው በሪፖርቱ መሰረት ተነጥሎ ብቻውን እንዲያዝ ነው የተደረገው። የተፈጥሮ ብርሃን እንዳያይ ተደርጓል። እነዚህ ሁኔታዎች ሁሉ የሰውን ተፈጥሮ ዝቅ የሚያደርጉ ወይንም የሚያዋርዱና የስቃይ አያያዝ ተብሎ ሊጠሩ የሚችሉ ናቸው። ለመሆኑ አንዳርጋቸው ጽጌ የት ነው ያሉት? እናንተ ታውቃላችሁ! No, the Ethiopian authorities, one of the things they had refused to disclose from the start was where he was held. Indeed. የለም፣ አናውቅም። የኢትዮጵያ መንግስት ባለስልጣናት ሊናገሩ የማይፈልጉት አንዱም ጉዳይ ይህ ነው፣ አንዳርጋቸው የሚገኝበት ቦታ ጥያቄ ነው። ለነገሩ አንዳርጋቸው ኢትዮጵያ ውስጥ ስለመሆኑም ለማመን ብዙ ጊዜ ፈጅቶባቸዋል። አምባሳደሩ አንድ ሁለቴ እንዲያዩት ፈቅደው ነበር ያኔም ከነበረበት አርባ ደቂቃ የሚሆን ርቀት ነድተው ከወሰዱት በኋላ ነው ይመስለኛል ያገኛቸው። በእርግጥ ጊዜውን በትክክል እንዲያውቅ የሚያስችለው ሰዓት ወይም መሳሪያ አልነበራቸውም። ለማንኛውም ይህም በእጅጉ ከሚያስጨንቁን ጉዳዮች አንዱ ነው። የአቶ አንዳርጋቸው ጽጌን የመን ላይ መጠለፍና ለኢትዮጵያ መሰጠት በፖለቲካ ምክንያት የተውጠነጠነ ሴራ አድርጎ ነው ሪፕሪቭ የሚያየው። በአንዳርጋቸው ጽጌ ላይ ተመስርተው የነበሩት ክሶች ሕገ መንግስታዊ ስርዓቱን በኃይል ለመናድ መሞከር፣ ስለላና በሽብር ድርጅት ውስጥ መሳተፍን የሚያካትቱ ነበሩ።